በሱዳንና በኢትዮጵያ የእርስ በእርስ ጦርነቱ እንደ ቀጠለ ነው። ሶማሊያና ኢትዮጵያ ደግሞ ከረር ያለ ዲፕሎማሲያዊ ውዝግብ ውስጥ ገብተዋል። በኤደን ባህረ ስላጤ የሁቲ አማጺያን አልፎ አልፎ ጥቃት በማድረስ ላይ ናቸው። ሱዳንን በተመለከተ የአሜሪካው ፕሬዝደንት ጆ ባይደን በቅርቡ በተደረገው የትምህርት ጠቅላላ ጉባኤ ላይ ሲናገሩ ተፋላሚ ወገኖች ሀገራቸውን እያወደመ ያለውን ጦርነት እንዲያቆሙ ጠይቀዋል። እየተባባሰ ያለው የሰብአዊ ሁኔታ በዛች ሀገር ስምንት ሚሊዮን ሰዎችን ለረሃብ አደጋ እንዳጋለጠ ባይደን ጨምረው ተናግረዋል። ዓለም ጄኔራሎችን ማስታጠቅ ማቆም አለባት። ሀገራቸውን ከማውደም እንዲታቀቡ በአንድ ድምፅ ልትነግራቸው ይገባል ለሱዳን ሕዝብ የሚላከውን እርዳታ ከማደናቀፍ ሊታቀቡ ይገባል። ይህን ጦርነት አሁኑን አስቁሙ። በህወሀትና በኢትዮጵያ መንግሥት መካከል ፕሪቶሪያ ላይ ከሁለት ዓመታት በፊት የተፈረመው የሰላም ስምምነት ተግባራዊ እንዲሆን ግፊት ለማድረግ አሜሪካ በቅርቡ የቀጠናውን ልዩ መልእክተኛ ማይክ ሐመር ወደ ኢትዮጵያ ልካለች። ሶማሊያን በተመለከተ ደግሞ ሉዓላዊነቷ እንዲከበር አጽንኦት በመስጠት ኢትዮጵያና ሶማሊያ ዲፕሎማሲያዊ ልዩነታቸውን በውይይት እንዲፈቱ ጠይቃለች። መልሰው ደጀኔ በሐዋሳ ዩኒቨርሲቲ የልማት የጋዜጠኝነትና ተግባቦት ክፍል ተባባሪ ፕሮፌሰር ናቸው። እርሳቸው እንደሚሉት በአሜሪካ የትኛውም እጩ ፕሬዚደንት ሆነው የሚመረጥ አፍሪካ ቁልፍ አጋር መሆኗ ይቀጥላል። አፍሪካ ኢዝ ቬሪ ኢምፖርታንት በቀይ ባህር ጂኦፖለቲካ በርካታ መንግስታትና ከመንግስታት ውጭ ያሉ ኃይሎች እንዲሁም በየመን የሁቲ አማጽያን ሁኔታን ጨምሮ የባህር ላይ ጠላፊዎች እንዲሁም ለአሜሪካ የውጭ ጉዳይ ልዩ ትኩረት የሚሰጣት ኢራን ጭምር የገባችበት ስለሆነ አፍሪካ እጅግ ትኩረት የሚደረግባት ነች። በምርጫው ማንም ያሸንፍ፣ አፍሪካ በውጭ ጉዳይ ይሁን በዲፕሎማሲያዊ ግንኙነት ረገድና ባላት የሰው ኃይልና የተፈጥሮ ሀብት ምክንያት ትኩረት የሚሰጣት ነች። መልሰው ደጀኔ እንደሚያምኑት የአፍሪካ ቀንድና የቀይ ባህር ጉዳይ የአፍሪካ ቀንድ ሀገራትና ብሎም የአፍሪካ ጉዳይ ብቻ ሳይሆን ተመድንና ሌሎችንም ወገኖች ጨምሮ አሜሪካም የሚመለከታት ጉዳይ ነው። በአፍሪካ ቀንድ በሶማሊያና በኢትዮጵያ መካከል የሚታየው ውጥረት እንዲሁም የቀይ ባህር ፖለቲካ በምጪው የአሜሪካ ፕሬዝደንት አጀንዳ ላይ ቀዳሚው ጉዳይ መሆን አለበትም ይላሉ። በእኔ አስተያየት በዲፕሎማሲም ይሁን በፖለቲካ ለአሜሪካም ሆነ ለአውሮፓ ንግድ መተላለፊያ አስፈላጊ ለሆነው የቀይ ባህር ኮሪደር መጪው አዲስ የአሜሪካ አስተዳደር ልዩ ትኩረት የሚሰጠው ነው። ሶማሊያዊ ምሁርና የዓለም አቀፍ ጉዳይ ተንታኝ ዳሂር ጅብሪል እንደሚሉት ደግሞ ቀጣዩ የአሜሪካ ፕሬዝደንት አፍሪካ ቀንድን በተመለከተ ሁሉንም የሚያካትት አሰራር መከተል አለበት ወይም አለባት። አሜሪካ ውጥረቱን ለማርገብ ኢትዮጵያ፣ ግብጽ፣ ሶማሊያ፣ ቱርክ፣ የተባበሩት አረብ ኤሚሬትስና ኤርትራን አንድ ላይ በማምጣት ዲፕሎማሲያዊ ንግግርን ማስቀደም አለባት። በኢትዮጵያ ባለው የውስጥ ግጭትና በሶማሊያ ሉዓላዊነት ላይ የተፈጸመውን ጥሰት እንዲሁም የአባይን ወንዝ ውዝግብ በተመለከተ ትኩረት አድርጋ ገለልተኛ ሆና ንግግር እንዲደረግና የሰላም ስምምነቶችን እንዲፈጸሙ ማድረግ ላይ ማተኮር አለባት። ጅብሪል በተጨማሪ እንዳሉት ቀጠናዊ ውዝግቦችን ለመፍታት እና አካባቢዊ መፍትሄ ለመስጠት እንዲቻል ቀጠናዊ ተቋሞችን ማጠናከር እንዲሁም የቴክኒክና የገንዘብ ድጋፍ ማድረግም ትኩረት ሊሰጠው ይገባል። ቀይ ባህር ለዓለም ንግድ ያለው አበርክቶ ከፍተኛ ስለሆነ በባህሩ ላይ ደህንነት እንዲጠበቅ አሜሪካ በአፍሪካና ና በመካከለኛው ምስራቅ አገራት መካከል ትብብር እንዲኖር ማበረታታት አለባት። ይህም በጋራ ባህሩን መቃኘት፣ የባህር ላይ ጠላፊዎችን መከላከል፣ ህገወጥ ማስተላለፊያ የባህር ላይ መስመሮችን መቆጣጠር ይጨምራል። ከአፍሪካ ሀገራት ጋር የሚኖረውን ግንኙነት በአዲስ መልክ ለመጀመር አዲሱ ፕሬዝደንት ከእርዳታ ባለፈ የጋራ ጠቀሜታ ያለው ኢኮኖሚያዊ ትብብር ላይ ቢያተኩር ወይም ብታተኩር ሲሉ ጅብሪል ተናግረዋል። መልሰው በበኩላቸው ዲሞክራትም ይመረጥ ሪፐብሊካን፣ የአሜሪካንን ጥቅም ማስጠበቅን በተመለከተ ልዩነት እንደማይኖር ተናግረዋል። የአሜሪካንም ሆነ የአፍሪካን ህዝብ ፍላጎት ለማስጠበቅ ተግባራዊ መሆን የሚችል ዲፕሎማሲያዊ የአመራር ዘይቤ ያስፈልጋልም ብለዋል። ፖለቲካ በአንድ ወገን ሆነ የምትሰራው አይደለም። የራስህ ፍላጎት ይኖረሃል። ነገር ግን በዲፕሎማሲም ሆነ በዓለም አቀፍ ግንኙነት ውጤታማ ለመሆን እንደ ተመራማሪነቴ ሳየው በሁለቱም አቅጣጫ እንደሚያስኬድ መንገድ ነው። እናም የሚቀጥለው የአሜሪካ አስተዳደር መልካም ግንኙነት ለመቀጠል ከአፍሪካ ጋር የሚኖረውን ግንኙነት በተመለከተ በሚገባ ማሰብ አለበት። ዘመዱ ደምስስ በሐዋሳ ዩኒቨርሲቲ የሥነ ጽሑፍና ቋንቋ ክፍል ረዳት ፕሮፌሰር ናቸው። አሜሪካና አፍሪካ ረጅም ታሪክ ያለው ዲፕሎማሲያዊና ሌሎችም ግንኙነቶች እንዳላቸው አስታውሰው ከቅራኔ ነጻ የሆነ ዲፕሎማሲያዊ ግንኙነት እንዲኖር ጥሪ አድርገዋል። በአፍሪካና በአሜሪካ መካከል መልካም የሆነ ዲፕሎማሲያዊ ግንኙነት እንዲኖር ሁኔታዎችን እንደገና መከለስ ያስፈልጋል። ውይይት ደግሞ እድል ሊሰጠው ይገባል። በዩክሬንና በሩሲያ መካከል እንዲሁም በጋዛና በመካከለኛው ምስራቅ ያሉ ጦርነቶችና በአፍሪካም እየተካሄዱ ባሉ ግጭቶች ምክንያት ዓለም ትልቅ ፈተና እንደ ገጠማት አቶ ዘመዱ ደምስስ አውስተዋል። የትኛውም እጩ ፕሬዝደንት ቢሆን በመላው ዓለም ለሚታዩ ጦርነቶች መፍትሄ ያመጣሉ ብዬ ተስፋ አደርጋለሁ። በዓለም ትልቅ ተጽዕኖ ያላትን ሀገር ለመምራት ሁለት ለየት ያሉ እጩዎች በመቅረባቸው ነገ የሚካሄደውን የአሜሪካ ምርጫ ልዩ ያደርገዋል።